በአፋር ክልል የሚገኘው የመዝባ ገዳም ሆን ተብሎ የተፈጸመ የእሳት ቃጠሎ እንደደረሰበት የገዳሙ መነኮሳትና የአካባቢ ነዋሪዎች አስታወቁ። በመነኮሳቱ ላይ ድብደባ መፈፀሙንም ምንጮች ጨምረው ገልጠዋል። ድርጊቱ ያስቆጣቸው በመቶች የተቆጡ ጥሩ ሰዎች በዛሬው ዕለት ወደ መቀሌ ተጉዘው በተወካዮቹ አማካይነት ለክልሉ መንግስት አቤቱታ ማሰማታቸውም ተዘግቧል። የአባላ ወረዳ አስተዳደር በበኩሉ ጉዳዩን ለማጣራት ወደ አካባቢው የፖሊስ ኃይል መላኩን አስታውቋል። ግርማይ ገብሩ የሕዝቡን ተወካዮችና የወረዳውን አስተዳዳሪዎች አነጋግሮ የሚከተለውን አጠናቅረዋል። በአፋር ክልል አብዓላ ወረዳ የሚኖሩ የትግራይ ተወላጆች ዛሬ ተሰባስበው ወደ ትግራይ ክልል መስተዳደር ጽሕፈት ቤት ተገኝተው ያቀረቡት ቅሬታ በወረዳው ረዥም ዓመታትን ዕድሜ ያስቆጠረው የመዝባዕ ገዳም መቃጠሉን ይገልጻሉ። በህዝቡ ከተወከሉት አንዱ መልአከ ገነት ሐዱሽ አብርሃ በአካል ተገኝቼ ያየሁትን ያሉትን ድርጊት ይገልጻሉ። በ በአስራ ስድስት ቀን እዛው ያሉ መናንያን ቤተ ክርስቲያን እንደተቃጠለና እኔ በአካል እንደሚመለከተኝ ስራው ስራ ስለሆነ የወረዳው ጸሐፊና የወረዳው መስተዳደር እስከመሆነ ድረስ ህጄ በቦታው ደርሻለሁ። አንድ ቤተ ክርስቲያን ከነ ቤተ መቅደሱ አስራ አንድ ደሞ መኖሪያቸው እንዳለ በእሳት ያጋዩት መሆናቸውን በአይኔ አይቻለሁ። ማን ያቃጠለው? መነኩሴዎቹ እንደነገሩን አፋሮቹ ከዚህ በፊትም የእሳት ቃጠሎ ሳይሆን የተለያዩ ጥቃቶች በሆነ ስንቃችን በምናምን ሲያስፈራሩ እንደነበር አፋር ኮነቅበል የሚባል አፋር ሆነው አሁንም እናቃቸዋለን መልካቸው እናውቃቸዋለን ብለው ነግሮናል። ገዳሙ ጥንታዊ መሆኑንና ከአሁን በፊትም ተመሳሳይ ጥቃት እንደደረሰበት ይናገራሉ። መልአከ ገነት ሐዱሽ ከየ ቦታው ከዋልድባ ሳይቀር ከአክሱም ሳይቀር ከሁሉም ቦታ በየአቅጣጫው የኢትዮጵያ መላ ኢትዮጵያ ገዳም ስለሆነ እዛው የሚኖርበት ቦታ ነው። ለምሳሌ እዛው ቦታ የሚኖር እዛን ጊዜ እሳት ቃጠሎ ሲነሳ ለምሳሌ እና በአርሞ ለ40 አመት ያህል ሲቀመጡ የነበሩ እነ ሁለት ገብርኤል 35 አመት የተቀመጡበት እና አባ ያሴፍ እና አባ ጌጣ የተባሉ የወልድባ ገዳም ተቀማጦዎች ወደ እዛው እንዳለቁና እንደተቃጠሉ በዛማን እንደገደላቸው ማይታወቅ አባርሞ እዛ ሀይልን ሙተው እንዳገኘ ናቸው እንደቀበርናቸው ይታወቃል። ያው ያ አሁን ደግሞ ገዳሙ ምዝባዕ ገዳም ይባላል። ያው ታሪካዊ ገዳም ነው። የአመጣጡ ስልት ደግሞ በአባቶች እንደሚናገሩን በግራኝ መሀመድ ጊዜ አርባ አራት ቤተክርስቲያንና ሰፊ ከተማ እንደነበረ ይናገራሉ። እዛን ጊዜ ግራኝ መሀመድ የነበረው ጥቃት ያው ከተማና ህዝቡ እንደተሰወረና ና ከነ ቤተክርስቲያን እንደተሰወረ፣ አሁን ግን በህዝቡ ምትክና በቤተክርስቲያኑ ምትክ ጥድና ዋይራ እንደተካው ይነገራል ታሪኩ። ገዳሙ ውስጥ ያሉት መነኮሳት ከአካባቢው እንዲለቁ ዛሬ የመጨረሻ ማሳሰቢያ እንደተሰጣቸው የገለጹት እኚህ የሃይማኖት አባት ህዝቡ በቤተ ክርስቲያን ጥሪ መሰረት አቤቱታውን ለማሰማት ዛሬ መቀሌ ወደሚገኘው የትግራይ ክልል ርዕሰ መስተዳደር ጽሕፈት ቤት መምጣቱን ይገልጻሉ። ሰኞ ከዚህ ካለቀቃቸው ቤተ ክርስቲያን እንዳቃጠል ነው እናንተም እናቃጥላለን ስላለ ወንጀለኞችም ወደ ህግ እንድታቀርብልን ብለን ጠየቅናል። አሁን ቢያንስ ወደ አምስት መቶ ሰው መጥተናል። ጥሪው ደግሞ በቤተ ክርስቲያን በኩል ነው የጠራናቸው። የሃይማኖት ጉዳይ ስለሆነ የፖለቲካ ጉዳይ የለም። የሃይማኖት ጉዳይ እስከሆነ ድረስ እዛው መፍትሄ ስላጣን ወደ ብፁዕ አባታችን አፋር ክልል ደውለን ደግሞ የሚመለከተው ስራ አስኪያጅ ሀገረ ስብከቱ አይ እንኳን በዚህ ሶስት ቀን በዚህ ወርም አንመጣቸውም ቅዱስ ነው ደስ ስለገባን እኛ የምናደርገው ነገር የለም ስለተባለ አማራጭ ስላጣን፣ ግን የግድ ቤተክርስቲያን የእኛ ብቻ ሳይሆን የመላ ኢትዮጵያ እስከሆነ ድረስ ከትግራይ ጋር ተነጋግረን መፍትሄውን ለጊዜው መጥተናል ወደ ትግራይ ክልል። አሁን ደግሞ ጥሩ መፍትሄ ነው ያገኘነው በጣም አርኪ የሆነ መፍትሄ ነው ያገኘ ነው ያሉን። በቃ ዝሮ ዝሮ ጣልቃ መግባት ሳይሆን፣ ወደ ክልል ክልል ለክልል ተነጋግረን ሁለታችን ተነጋግረን ያው መፍትሄ እንደምንሰጣቸው እርግጠኞች ነን። ወደ ክልላቸውም እንደውላለን፣ እንዲረጋጋ እናረጋለን። ወንጀለኞቹም ወደ ሕግ እንዲቀርቡ አብረን ከነሱ ጋር ሆነን ተባብረን ሰዎቹን እንዲያዙ እናረጋለን። ይሄ ብቻቸው አይደለም የመላ ኢትዮጵያ እስከሆነ ድረስ ቤተ መስግድና ቤተ ክርስቲያን ከትግራይ ክልል መስተዳድር ያገኙት መልስም ጠቃሚ ሆኖ እንዳገኙት በመግለጽ ህዝቡ ዛሬ ወደ ወረዳው መመለሱን ገልጿል። እንከታተላለ ሁላችን። አይዛችሁ እናንተ ግን ወደማይሆን አደጋ ወደማይሆን ነገር እንዳትገቡ ህግን ጠብቃችሁ እንድትህድ ነው ያለን። በአፋር ክልል የአብዓላ ወረዳ ዋና አስተዳዳሪ ሙክታር ዶሪ በበኩላቸው በአካባቢው ቤተ ክርስቲያን ሳይሆን ባህታውያን የሚኖሩባቸው የሳር ቤቶች እንዳሉ በመጥቀስ ድርጊቱ በማን እንደተፈጸመ እያጣራን ነው ብለዋል። በወረዳው የሚኖሩ የትግራይ ተወላጆች በቋንቋችን የምንተዳደርበት ልዩ መስተዳድር ይፈቀድልን የሚል ጥያቄ ወደ ፌዴራል መንግስት አቅርበው መልስ እየተጠባበቁ መሆናቸውን ይታወቃል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም።